You're with SBS Radio. Find more great stories in your language at sbs.com.au. ወደ <usur> ዝርዝር ዜናዎቹ ከማምራታችን በፊት ረሰ ዜናዎቹን እናስቀድመልን የቪክቶሪያ አስቸኳይ ጊዜ አዋጂ ለ12 ወራት ሊራዘም ነው ኢትዮጵያ ለሁለተኛ ጊዜ በ2013 ሳተላይት ለማምጠቅ ቀን ቆርጣለች፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ቪክቶሪያ ውስጥ ዛሬ ዕለተ ሰኞ በኮሮና ቫይረስ የተጠቁ ሰዎች ቁጥር አሽቆልቁሎ 116 ደርሷል። 15 ሕይወታቸውን አጥተዋል። ሁሉም ሟቾች የአረጋውያን መጦሪያ ነዋሪዎች ነበሩ። ፕሪሚየር ዳንኤል አንድሩስ የአስቸኳይ ጊዜ አዋጁ ፖሊሲዎች እየሰሩ መሆኑን ጠቁመው ለተጨማሪ አስራ ሁለት ወራት እንዲራዘም ፓርላማው ጽድቅ እንደሚቸረውም ተናግረዋል። በአሁኑ ወቅት በሥራ ላይ ውሎ ያለው የአስቸኳይ ጊዜ አዋጅ ድንጋጌ ለስድስት ወራት ብቻ የተወሰነ ሲሆን የሚያከትመውም ሴፕቴምበር 13 ነው። አቶ አንድሮስ ምንም እንኳን የአስቸኳይ ጊዜ አዋጁ ለ12 ወራት ይራዘማል ቢባልም በሰዎች እንቅስቃሴዎች ላይ የተጣሉ ገደቦች ለ12 ወራት ጸንተው ይቆያሉ ማለት እንዳልሆነም ገልጠዋል። አያይዘውም ይህን የሁለተኛ ዙር ወረርሽኝ መስፋፋት ማለፋችንን እርግጠኞች ልንሆን ይገባናል። እዚያ ነጥብ ላይ ስንደርስ ተዘግተው የነበሩትን መክፈት እንጀምራለን። በርካታዎቹ አሁን ያሉት ደንቦች ይበልጡኑ ጠቃሚም ይሆናሉ። ስለምን እንቅስቃሴዎች ይኖራሉ። ሰዎች ከሰዎች ጋር ይገናኛሉ የተለያዩ ዝግ የነበሩ ስፍራዎች ይከፈታሉ፣ ጉዞዎችና ሌሎችም እኒህን የመሳሰሉ ነገሮች ይኖራሉና ብለዋል። ይህ በእንዲህ እንዳለም የአረጋውያን ክብካቤ ሚኒስትር ሪቻርድ ኮልቤክ ባለፈው አርብ በአንድ የሴኔት ምርመራ ፊት ቀርበው በኮሮና ቫይረስ ሳቢያ ምን ያህል አረጋውያን ሕይወታቸው እንዳለፈ ባለማወቃቸውና ቁጥራቸውን መግለጽም ባለመቻላቸው የሟች ቤተሰቦችን ይቅርታ ጠይቀዋል። በሌላ በኩል በዛሬው እለት የኮሮና ቫይረስ ጥንቃቄ በተሞላበት መልኩ የተሰየመውን ፓርላማ አስመልክቶ ጠቅላይ ሚኒስትር ስኮት ሞሪሰን ከጥቂት ወራት በፊት ጭንብል ማጥለቅና የቪዲዮ ኮንፈረንስ ለጆሮ እንግዳ ነበሩ ሲሉ፣ የሕግ መወሰኛው ምክር ቤት ፕሬዚደንት በበኩላቸው የእንቅስቃሴዎች ውስንነት የፓርላማ ዴሞክራሲን የሚያሳንስ ይሆናል በሚል ስጋታቸውን ገልጠዋል። ሆኖም የአውስትሬልያ ምክትል የጤና ኃላፊ ዶክተር ኒኮትስዎርስ ክትባት በአድማስ እይታ ላይ ነው በሚል የኮቪድ ጥንቃቄ ባሕሪዎቻችንን አንገታም። እናም የእኛ ምርጥ መከላከያችን ሆኖ የሚቆየው አካላዊ ርቀት፣ እጆቻችንን የመታጠብ ሥነ ንጽሕናዎቻችን ቀጣይነት ይሆናል ብለዋል። ኢትዮጵያ ለሁለተኛ ጊዜ ኤቲ ስማርት ደብለስ የተሰኘ ሳተላይት በ2013 ወደ ህዋ ለማምጠቅ የግንባታ ሥራዋን ያጠናቀቀች መሆኑን የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት አስታወቀ። የግንባታ ሥራውን መጠናቀቅ የገለጹት የኢንስቲትዩቱ ዋና ዳይሬክተር ዶክተር ሰለሞን በላይ ናቸው። ዋና ዳይሬክተሩ እንደገለጡት ሁለተኛውን ሳተላይት ኢቲ ስማርት ደብለስ በ2013 ከታኅሣሥ ወር ቀደም ብላ ወደ ህዋ እንደምትመጥቅ ገልጠዋል። ቀደም ሲል ለመጀመሪያ ጊዜ ከመጠቀችው ሳተላይት ኢቲአርኤስኤስ 1 የምትለየው በቴክኖሎጂ እድገት በስፋት ከድርቅ ጋር ተያይዞ ትኩረት የምታደርግ መሆኗ፣ የክብደት መጠኗ 12 ኪሎ ግራም ብቻ የምትመዝን በመሆኗም በናኖ ዘርፍ መመደቧን በዋነኛነት ጠቅሰዋል። ዶክተር ሰለሞን የመጀመሪያዋ የኢትዮጵያ ሳተላይት የሆነችው ኢቲአርስ 1 እስካሁን የላከቻቸው መረጃዎች ከ3 ሚሊዮን ብር በላይ የሚያወጣ መሆኑን ጠቅሰው ካለፈው ተሞክሮ ሰፊ ልምዶች መገኘታቸውንና በ15 ዓመታት ውስጥም 10 ሳተላይቶችን ለማምጠቅ እቅድ መያዙን አስታውቀዋል። ጠቅላይ ሚኒስትር ስኮት ሞሪሰን የቪክቶሪያ ሊብራል ቅርንጫፍ በግብር ከፋዮች ገንዘብ መጠነ ሰፊ የሊብራል ፓርቲ አባላት ምልመላ በማድረጉ ተጠቃሚ የሆኑት ረዳት አቃቤ ነዋይ ማይክል ሱከርና የምክር ቤት አባል ኬቨን አንድሮስ ጋር ተያይዞ ረዳት ሚኒስትሩን ከሥራ ኃላፊነታቸው እንዲያነሱ ቢጠየቁም እምቢኜ ብለዋል። አቶ ሞሪሰን ይህ የቪክቶሪያ ሊብራል ፓርቲ ድርጅታዊ አሰራር ጉዳይ ነው በሚል ከኃላፊነት ራሳቸውን ገሸሽ አድርገዋል። ባለፈው ቅዳሜ በኖርዘርን ቴሪተሪ በተካሄደ ምርጫ የሌበር ፓርቲ አብላጫ የምክር ቤት ወንበሮቹን አሸንፎ መንግሥት ሊያቆም እንደሚችል የኤንቲ የምርጫ ኮሚሽን አስታወቀ። ኮሚሽኑ ሌበር እስካሁን ከ25 የፓርላማ ወንበሮች ውስጥ 16ቱን ያሸነፈ መሆኑን ሲገልጽ የተቀሩት የፖስታ ምርጫ ድምፆች ተቆጥረው ሲጠናቀቁ የምርጫ ውጤቱን ሴፕቴምበር 7 ይፋ እንደሚያደርግ ገልጧል። ኤንቲ ውስጥ አብላጫ የምክር ቤት ወንበሮችን አግኝቶ መንግሥት ለማቆም የሚጠይቀው 13 ወንበሮችን ማሸነፍ ነው። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የቪክቶሪያ አስቸኳይ ጊዜ አዋጅ ለ12 ወራት ሊራዘም ነው። ኢትዮጵያ ለሁለተኛ ጊዜ በ2013 ሳተላይት ለማምጠቅ ቀን ቆርጣለች የሚሉት